የውዛ ጋቢዋ አውራ ጎዳና ወይም ቆርኬ ከተማ ጥቃት አጠያቂ እንደሆነ መሆኑን ይገልጻል። ገልሞ ዳዊት እና ኬኔዲ አባት ያጠናቀሩትን ዘገባ ገልሙ ዳዊት እንደሚከተለው አቀናብሮታል። ባለፈው ሳምንት እሁድ መስከረም 6 2023 ዓ.ም ተመረጥ በታጣቂዎች ተፈጸመ በተባለ ጥቃት ነዋሪዎቿ ለግድያ የተረፉትም ለመፈናቀልና ለንብረት ዝርፊያ የተዳረጉት አውራ ጎዳና ወይም ቆርኬ በኦሮሚያ ክልል ምስራቅ ሸዋ ዞን ፈንታለ ወረዳና በአማራ ክልል ሰሜን ሸዋ ዞን ምንጃር ሸንኮራ ወረዳ አዋሳኝ ላይ የምትገኝ መንደር ናት። በአማራ ክልል በኩል መንደሯ የክልሉ አካል መሆኗን ጠቅሰው አውራ ጎዳና ሲሏት በኦሮሚያ ክልል ደግሞ እንዲሁ መንደሯ የኦሮሚያ ክልል መሆኗን ጠቅሶ ቆርክ ይሏታል። በዚች መንደር የደረሰውን ጥቃት በተመለከተ በአማራ ክልል በኩል የምንጃር ሸንኮራ ወረዳ ባለስልጣናትና በጥቃቱ የተፈናቀሉ የከተማዋ ነዋሪዎች ደግሞ የኦሮሚያ ክልል ልዩ ኃይል እንደሆነ ይናገራሉ። በኦሮሚያ ክልል የፈንታለ ወረዳ ባለስልጣናትና ነዋሪዎች የፋኖ ታጣቂዎች እንደሆኑ ሲገልጹ፣ የአሜሪካ ድምጽ ያነጋገራቸው የፈንታለ ወረዳ ነዋሪው የኢትዮ ጅቡቲ መስመርን ለመቆጣጠር ዝተዋል ያሏቸው የፋኖ ታጣቂዎች በከተማዋ ላይ በማነጣጠር በመከላከያ ኃይሉና በኦሮሚያ ፖሊስ ላይ ጥቃት እንደከፈቱ ይህም ለችግሩ መነሻ እንደሆነ ይገልጻሉ። ከጥቃቱ አስቀድሞ በመንደሯ የፌዴራል ፖሊስ አባላት እንደነበሩ የጠቀሱ ነዋሪው አቶ ፈንታሌ ሮባ ሰላሟን ማስጠበቅ ባለመቻላቸው በምክክር ከቦታው እንደነሱ ሲደረግ በተፈጠረው ውዝግብ የፋኖ ታጣቂዎች በከተማዋ ላይ በሶስት አቅጣጫ ተኩስ እንደከፈቱ ያስረዳሉ። የፋኖ ኃይል በተለያዩ ጊዜያት የኢትዮ ጅቡቲ መስመርን ለመቆጣጠር ዛቻና ጥረት ሲያደርግ ነበር። የፌዴራል ፖሊስ አባላት በቦታው የነበሩ ቢሆኑም የአካባቢውን ሰላም ማስጠበቅ ሲገባቸው ፋኖዎች ወደ ቦታው መጥተው ውዝግቡ እንዲከሰት መንገድ ከፍተዋል። በኋላ አካባቢው በምክክር እንዲነሱ ሲደረግ ወዲያው በፋኖ ታጣቂዎች ተኩስ ተጀመረ። ታጣቂዎቹ በመከላከያ በኦሮሚያ ፖሊስ እና በአካባቢው ነዋሪ ላይ አሮዴ በሚባል መስመር ጥቃት ከፈቱ። በዚህም የሰው ሕይወት ጠፍቷል። በኮንትሮባንድ ወደ አካባቢው የመጡ እቃዎችም በመንግስት የጸጥታ ኃይሎች ተይዘዋል። በሌላ በኩል አውራ ጎዳና ከተባለች መንደር በጥቃት ምክንያት መፈናቀላቸውን በስልክ የገለጹት አቶ ጎሳ ስዩም የተባሉ ነዋሪ በስፍራው የፋኖ ታጣቂ እንዳልነበር ጠቅሰዋል። ይልቁንም በከተማዋ ለአንድ ወር ያክል ቆይቶ ነበር ያሉት መከላከያ ሰራዊት መውጣቱን ተከትሎ የኦሮሚያ ክልል ጸጥታ ኃይሎች እንደገቡና በሶስተኛው ቀን እሑድ መስከረም 6 ቀን 2016 ዓ.ም ተኩስ እንደከፈቱ እንደከፈቱና ነዋሪው ራሱን እየተከላከለ መንደሩን ጥሎ እንደወጣ ገልጸዋል። በነዋሪው ላይ ተከፈተ ባሉት ተኩስ ጥቃቱ እንደተፈጸመ ተናግረዋል። በዚህም ሰላማዊ ሰዎች ተገለዋል ብለዋል። መጀመሪያ ጋ ቋሚ ፌዴራሎች ነበሩ፣ መንገ ጠባቂዎችም ማለት ነው እና መከላከያ ገባ። ከ አስራ አምስት ቀን ወዲህም ማለት ነው መከላከያው ገባ። መከላከያውም ተቀመጠና መከላከያው ነገር የኦሮሚያ ማህበትን ይላሉ፣ ግን ልዩ ኃይል ነው። ልብሳቸው የራሳቸው የኦሮሚያ ልዩ ኃይል ልብስ ነው እና ልዩ ኃይሉ በየ ስትራቴጂ ቦታዎች ላይ ተቀመጠ። በአውራ ጎዳና ማለት ያው በምንጃር ሸንኮራ ወረዳ ያው ንዑስ ቀበሌዋ ማለት ነው እና እዛ በዙሪያው እየተቀመጠ ያለ ያው የነበረው ፌዴራል ፖሊስ ማለት ነው። እዛ የመንገድ ጠባቃው ቢያንስ ለስድስት ዓመትና ሰባት ዓመት አካባቢ እኛው ጋር የቆየ ማለት ነው። ከዛ ፌዴራሉ ተነሳ ተባለ፣ ከዛ ቦታ ላይ እና ስድስት ሰዓት ከምናምን ሲል እነሱ ውጡ ተባሉና ጓዛቸውን ይዘው ወጡ። ልክ እነኛ ወጥተው ቢያንስ መሀል ነው ሶስት አስራ ሁለት ኪሎ ሜትር አካባቢ ቢደርሱ ነው ብዬ ነው የምገምተው። እንግዲህ በዛችን ቅጥፈት ውስጥ በዙሪያው የተቀመጡት ስትራቴጂ ቦታ የተቀመጡ ልዩ ኃይል በአጋጣሚ እነሱ ተኩሱን ጀመሩት። ጦርነቱን እኛው ላይ ከፈቱብን። በዛ አጋጣሚ እኛ እዛው ነበርን ብሎ እኛን ለመከላከል እያደረግን እኛም ወደ ዳር ለመውጣት ታገልን። ስንወጣ ያው ሌላ ስያሜ ሰይመው እኛ ጋ ፋኖ ነው የሚባል አካባቢው ላይ ማለት ነው። ያው መድኅን ያለን በሚያውቀው ደረጃ ነው የምናገረው። ፋኖ ነው የሚባል ነገር በአካባቢያችን ለአንድ ቀን ማለት ነው ለአንድ ቀን ፋኖ የሚባል ስም አይተንም አናውቅም፣ ከመስማት ውጪ ማለት ነው። ስለዚህ በታሪክ የለም በታሪክ በታሪክ በኦሮሚያ ክልል የምስራቅ ሸዋ ዞን አስተዳዳሪ አቶ አባቦ ዋቆ ባለፈው ሳምንት እሁድ ጽንፈኛ ያሏቸው የፋኖ ታጣቂዎች በፈንታለ ወረዳ ቆርኬ በኩል ጥቃት ከፍቶ እንደነበረ ተናግረዋል። ጥቃቱ ባለፉት ወራትም ዞኑን ከአማራ ክልል በሚያዋስኑት አራት ወረዳዎች በኩል በተደጋጋሚ ይፈጸም እንደነበረ አክለው ተናግረዋል። ናኖ የጀረበት ዋሩ የሚሞ አስቀድመው በኤጀሬ በኩል ሞክረው ስለተመቱ በፈንታሌ በኩል መጥተው ወደ አውራ መንገዱ ለመውጣት አቅደው ነበር። ከህዝባችን ጋር ሆነን ይህን ኃይል መክተናል። እንደ ሰላይ ሆኖም ህዝባችንን ሲጎዳ የነበረውን ጭምር አጽድተናል። ቡድኑ ህዝብንም ለማጋጨት ጭምር የመጣ ነበር። አሁን በተወሰደበት እርምጃ ሸሽቷል። አቶ አባቡ ሰላይ ሲሉ የጠቀሱት ማንን እንደሆነ በግልጽ አላብራሩም። በእኛም በኩል ያገኘናቸው አጠር ላለ ጊዜ በመሆኑ ተጨማሪ ማብራሪያ ለመጠየቅ አልቻለም። በሌላ በኩል አውራ ጎዳና በሚሉት መንደር ነዋሪ እንደሆኑ የገለጹት ለደህንነታቸው ስለሚሰጉ ስማቸው እንዲጠቀስ ያልፈለጉ ሌላ የአካባቢው ነዋሪም በወቅቱ ተፈጠረ ስላሉት ሁኔታ ተናግረዋል። የመከላከያ ሰራዊት እንደወጣ ለሊቱን ኦሮሚያ ልዩ ኃይል ሚሊተሪ የለበሱ በአራቱ ማስታጫ ከበባ ውስጥ አርገው ማለት ነው። ከዛ የፌዴራል መንገድ አይደለ መንገዱ ጥበቃ አሉ። ፌዴራሎች ለአስር አመት እዛ ይቆዩ አሉ። በአስቸኳይ እሁድ ቀን ግጭቱ የተነሳ ቀን ማለት ነው። በሙሉ እኮ እቃቸውን ጠቅልለው እኮ አስር አመት የነበረ ካምፕ ነው ወጡ። ከተማውን ልክ ለቀው ሲወጡ መዞሪያ አለ፣ እሱ ጋር ሲደርሱ ውጊያ ነው የተጀመረው። ያ ሀይል ወርዶ የእነሱ ካምፕ ውስጥ ገባ፣ የኦሮሚያ ልዩ ሀይል። ውጊያ ተከፈተ ከተማ ውስጥ። ከማን ጋር ነበረ ውጊያው? ከህዝቡ ጋር ህዝቡ ጋር ይሄ ፋኖ ምናምን እንደዚህ እያሉ የሚያወናብዱ አመራሮች አሉ። የሌላውን አካባቢ አላውቅም። በእኛ ግን ሁኔታ ግን ተደራጅቶ እኔ ፋኖ ነኝ ብሎ የሚንቀሳቀስ ኃይል የለም። ከህዝብ ጋር ነው የተዋጋው በከተማ ውስጥ እኮ። አቶ ሮባ ጂሎ የተባሉ የፈንታለ ወረዳ ጡጡቲ ቀበሌ ነዋሪ በበኩላቸው በጥቃቱ ሕይወታቸው ያለፉ የስድስት ሰዎችን አስከሬን እንደተመለከቱ አስረድተዋል። በነበረው ተኩስ የሰው ሕይወት አልፏል። በእኛ በኩል ስማቸውን ባላውቅም አራት ሰዎች ሞተዋል። በእነርሱ ወገን ደግሞ ሁለት ሬሳ አይቻለሁ። አሁን ከተማዋ በመንግስት የጸጥታ ኃይሎች ቁጥጥር ስር ናት። ጥቃቱ የፌዴራል ፖሊስ አባላት ከአካባቢው መልቀቃቸውን ተከትሎ እንደተፈጸመ በፈንታሌ ወረዳ ነዋሪው የተናገሩን የሚናገሩት በአማራ ክልል የስሜን ሸዋ ዞን የምንጃር ሸንኮራ ወረዳ የመስኖና ቆላማ አካባቢዎች ልማት ጽሕፈት ቤት ኃላፊ አቶ አሊ ስራጭ አደም ጥቃት አራሹ ግን የኦሮሚያ ክልል አድማ በታኛ ኃይሎች ከሁለት ቀን በፊት ለአሜሪካ ድምጽ በሰጡት አስተያየት ተናግሮ ነበር። በጥቃቱ ቁጥራቸው በውል ያልታወቀ የከተማዋ ነዋሪዎች ወደ አጎራባች አካባቢዎች እንደተፈናቀሉ የምናገሩት ተጎጂዎች በበኩላቸው በአሁኑ ወቅት በችግር ላይ እንደሚገኙና የደረሰላቸው ማካለ እንደሌለ አመልክቷል። ወይዘሮ ትዕግስት አይሉ ከተፈናቃዮቹ አንዷ ናቸው። አሁን ስድስት ሰዓት ተኩል አካባቢ ነው የወጣነው ከነራሴና ከነልጆቼ አምስት ቤተሰብ ነው። በቃ ይሄ በየሰው ወራ እንዳለ ነው ያደርና ይሄ ኖርናልና እነዚህ ልጆቻችን ይዘን ምንም ነገር የጠየቀና አካል የለም። የምስራቅ ሸዋ ዞን አስተዳዳሪ አቶ አባቡ ዋቆ ግን የህግ ማስከበር እርምጃ እንደተወሰደና በሰላማዊ ሰዎች ላይ የደረሰ ጉዳት እንደሌለ ይናገራሉ። ኢማ ፍንዳሊ ከናፊ የጸጥታ ኃይል ወደ ቦታው ያመራው ከጽንፈኞች ጋር ተያይዞ የደረሰውን ሰላም ወደ ቦታው ለመመለስ ነው። አሁን ላይ አካባቢው አንጸራዊ ሰላም እንደምታይበትና በእሁዱ ግጭት ምክንያት ተዘግቶ የነበረውም የኢትዮ ጅቡቲ ዋናው መንገድ በነጋታው እንደተከፈተ ነዋሪዎች ተናግረዋል። ሁለቱ ክልሎች በይገባኛል የሚወዛገቡበትና ከአዲስ አበባ ወደ ጅቡቲ በሚወስደው አውራ ጎዳና ላይ የምትገኝ ይቺ አነስተኛ መንደር በአማራ ክልል በኩል አውራ ጎዳና እየተባለች እንደምትጠራና በአሁኑ ወቅት ክልሉ የገነባቸውና የሚያስተዳድራቸው መሠረተ ልማቶች እንዳሏት ያነጋገርናቸው ተፈናቃዮች አስረድተዋል። አቶ ጎሳሱ አንድ የምንበላው ለልጆቻችን የምናቆርሰውና የምንጎርሰው የለንም። አሁንም ይኸው ተንከራታች ውሃ አጥም እና እራቡ እየገደለን ወደ አጎራባች ወደሆኑ ወደ ጋሚ የሚባል እና ወደ መልካጅሉ አካባቢ እየተሰደድን ይኸው አሁንም የምንበላው ነገር የለንም። ምንም የለንም። ይኸው በጨ- በየጫካው ይኸው እየተንከራተችን ነው። የምትሰማቸውን ናቆው ወጭ መስማት ትችላለህ። አጠገቤ ሆኜ ነው የምነግርህ። በአንጻሩ በኦሮሚያ ክልል በኩል ቆርኬ የምትባለው ከተማዋ በፈንታሌ ወረዳ በጡጡ ቀበሌ ስር ያለች የገዳ ስርዓት አካል የሆነው ጅላ የምፈጸምባት ታሪካዊ መንደር እንደሆነች የፈንታሌ ወረዳ ተወላጆች ገልጸዋል። በአማራ ክልል አስተዳደር ስር ናት መባሏንም ከወሰን ውጭ በሰሜን ሸዋ ውስጥ በመከለሏ እንደሆነ ተችተዋል። የከረዊ የሀገር ሽማግሌ የሆኑት አቶ ሮዋ ጅሎ የአካባቢውን ታሪክ ሲያስረዱ እንዲህ ይላሉ። ኮርቴን ቆርኬ በጡጡጥ ቀበሌ ስር ናት። በታሪክም የፈንታሌ ኑራ ቀይ በመባል ትታወቃለች። ቆርኬ የፈንታሌ ወረዳ ንብረት ነች። ወሰናችን ቆርኬን አልፎ ዱግደዳለቻ፣ መልካጅሎ፣ አማራጋ፣ ቡላጋ እስከዚያ ድረስ ይደርሳል። ለኦሮሞ ደግሞ የከረዩ ጎሳ የገዳ ስርዓት የምናከናውንበት ቦታ ነበር። ቆርኬ በቦታው ለሚገኙ እንስሳት የተሰጠ ስም ነው። ከድሮ ጀምሮ የአስተዳደር ወሰኑ በእኛ ስር ነበር። በደርግና በህዋት ዘመን የእህል እርዳታ በእኛ ወረዳ ስር ነበር። ለአካባቢው ነዋሪ የሚደርሰው አማራም፣ አርጎባም የኢትዮጵያ ዜጋ ነው ብለን አብረን ኖረን ስናበቃ አሁን ጊዜ ጠብቀው ታፔላ አቁመው ነፍጥ ገዝተው ወረራ አካሄዱብን። በዚህም የብዙዎች ህይወት ጠፋ፣ ንብረታቸውም ወደመ። የወሰናችንን ካርታ ማየት ይቻላል። አቶ ሮባ በቁርክ የፈጸም የነበረው የገዳ ሥርዓት አካል መቋረጡ በአካባቢው በተደጋጋሚ ይከሰታል ላሉት ግጭትና ለብዙ ሰው ህይወት ማለፍ ምክንያት እንደሆነ ይናገራሉ። ወንድሜ በግጭት ከተገደለ ወር አልሞላውም። በወረራ የተነሳ ህይወታችን በጣም ተመሰቃቅሏል። ጥይት ልክ እንደ ጅራፍ ነው በየቦታው የሚንጠባጠበው። የገዳ ስርዓት ጅላ ከተቋረጠ ከ12 ዓመት በላይ ሆኖታል። በመጥፎ ህይወት ውስጥ ነን። በአሁኑ ሰዓት አወዛጋቢዋ የቆርኬ ከተማ በኦሮሚያ ክልል የምስራቅ ሸዋ ዞን ቁጥጥር ስር እንደምትገኝ አስተዳዳሪው አቶ አባባ ዋቆ ለአሜሪካ ድምፅ አስታውቀዋል። ሌላው ስማቸው እንዲጠቀስ ያልፈለጉ ነዋሪ ደግሞ በሰሜን ሸዋ አንድ ምንጃር ሸንኮራ ወረዳ አሞራቤ ቀበሌ አውራ ጎዳና ንዑስ ቀበሌ ናት። በምንጃር ሸንኮራ ወረዳ ነው የምትተዳደረው። አውራ ጎዳና ንዑስ ቀበሌ ናት ታፔላውን የተቀመጠውን ታፔላ የተተከለውን ታፔላ እንኳን ሰላም መጣችሁ አማራ ክልል ምንጃር ሸንኮራ ወረዳ ብሎ ጽፋፎን እንኳን በአጋጣሚ አሁን ነቅሎታል። አተወል ያደግ ነው አውራ ጎዳና ነው እኔ የእኔ ልጆች አፈርቻለሁ። ስለዚህ እኛ አርብ ታደሮች አሉ፣ እኛም አርብ ታደር አለብን። በዛ አይነት ነገር አንዳንድ ግጭት ይመጣል፣ ከዛ እንስማማለን። በዚህ አይነት ነገር ነው እንጃ ያለው። ይህን አይነት ትርጉም የሚሰጥ ነገር እስከ ዛሬ የለም ነበር በህይወታቸው ኒው ቢያንስ የሰላሳ ስምንት አመት ልጅ ነኝ የይገባኛል ውዝግቡንና የተፈጠረውን ችግር አስመልክቶ ከአማራ ክልል ሰሜን ሸዋ ዞን እንዲሁም ከምንጃር ሸንኮራ ወረዳ አመራሮች አስተያየት ለማግኘት ያደረግነው ጥረት ሊሳካልን አልቻለም በዞኑ ብልጽግና ፓርቲ ጽህፈት ቤት ኃላፊ የእጅ ስልካቸው ላይ ብንደውልም አላነሱልንም የወረዳ አስተዳዳሪዎች እጅ ስልካቸው ደግሞ በደወልንላቸው ሰዓት ጥሪ አይቀበልም ሆኖም ከአንድ ዓመት ከአራት ወራት በፊት በዚያው አካባቢ ተመሳሳይ ግጭት ተከስቶ በወቅቱ በአማራ ክልል ሰሜን ሸዋ ዞን ምንጃር ሸንኮራ ወረዳ የኮሚኒኬሽንስ መምሪያ ኃላፊ የነበሩት መሐመድ አህመድ ቆርኬ የሚባል ስያሜ ከየት እንደመጣ የሚያውቁት ነገር እንደሌለ ገልጸው፣ አሞራ ቤት ተብላ የምትጠራው ቀበሌያቸው ስር አውራ ጎዳና ተብላ በምትጠራው መንደር መኖሯን ተናግረው ነበር። ከአማራ ክልል በኩል ካነጋገርናቸው ውስጥ የበዙት ነዋሪዎች ጥቃቱ የተፈጸመው በኦሮሚያ ክልል ልዩ ኃይል አባላት ባሏቸው የመንግስት ታጣቂዎች ሲሆን፣ የኦሮሚያ ክልላዊ መንግስት እንዲሁም የኢትዮጵያ ፌዴራል መንግስት በተለያዩ ጊዜያት በሰጧቸው መግለጫዎች የኦሮሚያ ክልልም ሆነ የሌሎች ክልሎች ልዩ ኃይሎች መፍረሳቸውንና አባላቱም ወደ ሌሎች የጸጥታ መዋቅሮች ውስጥ መግባታቸውን ገልጸዋል። በነዋሪዎቹ የተገለጹት ታጣቂዎች ማንነት በተመለከተ በሌላ ሶስተኛ ወገን ማረጋገጥ አልተቻለም። በተጨማሪም የኢትዮጵያ መከላከያ ሚኒስቴር ቃል አቀባይ እጅ ስልክ ላይ ደውለን ምላሽ ለማግኘት ያደረግነው ጥረት አልተሳካም። እንዲህ አይነት በወሰን ላይ የምነሱ የይገባኛል ውዝግቦችን አስመልክቶ ምላሽ ለማግኘት በፌዴሬሽን ምክር ቤት በቢሮ ስልክ ደውለን ነበር። አልተሳካልንም። በሌላ በኩል የኢትዮጵያ ሰብአዊ መብቶች ኮሚሽን በአካባቢው ለተፈጠረው ችግር ጥቅሞች እንደደረሱት እና የምርመራ ስራ ለማከናወን መረጃዎችን እያሰባሰበ እንደሚገኝ መግለጹን መዘገባችን ይታወሳል። ለአሜሪካ ድምፅ ገልሞዳዊት ከአዳማ